You're with SBS Radio. ከኤስቢኤስ ራዲዮ ዳውንሎድ በማድረጎ እናመሰግኖታለን። ሙሉ ፕሮግራሙን እንዴት ማድመጥ እንደሚችሉ ለመረዳት ኤስቢኤስ ዶት ኮም ዶት ኤዩ ስላሽ አምሃሪክ ይጎብኙ። ዶክተር በድሉ ዋቅጅራ ደራሲና በአዲስ አበባ ዩኒቨርሲቲ የቋንቋና ስነ ጽሁፍ መምህር በቅርቡ ስነ ምግባርን አስመልክተው በአዲስ አበባ ሚሊኒየም አዳራሽ ንግግር አድርገዋል። ስነ ምግባር ላይ የተኩረው ለመናገር የፈለጉት ወይም ውስጣዊ ግፊት ያደረቦት ለምንድን ነው? ስነ ምግባር እኛ ጋር አሁን ያለው ችግር በአብዛኛው ከስነ ምግባር ችግሮች ጋር የሚያያዛል ብዬ ስለማስብ ነው። ደግሞ የሚታየውም ያ ስለሆነ ነው እና ስነምግባራችን ካልተስተካከለ የስነ ምግባር እሴቶቻችን ካልተስተካከሉ ሌሎችም ነገሮች ላይ ፖለቲካውም ላይ ችግር ስለማያመጣ ነው። በመጀመሪያ መወያየት ያስፈልጋል። እዚህ ሀገር የጠፋው መወያየት ነው። ድንጋይ መወራወር ወይም ደግሞ ስላለው አታስለኝም ማለት እነኚህ ነገሮች የሚመለከቱት ስነ ምግባር ስለሌለ እና መደማመጥ ስለሌለ ነው። ፖለቲካዊ ባህላችን ስነምግባራዊ እሴቶች ላይ ካልተገነባ ሊያሰራ አይችልም። ስለሆነም ለሁሉም ነገር ስነምግባር መሰረት ነው። ተዘንግቷል። ተዘንግቷል። በተለይ ፖለቲካው ላይ እና ማህበራዊ ነገር ላይ ስንሰራ ስነምግባር ለእነዚህ ሁለት ነገሮች መሰረት መሆኑን ዘንግተናል እና ወደ ሶሻል ዲኬ ወይም ደግሞ የማህበረሰባዊ ዝቅጠት ውስጥ እየገባን ነው እና ማንቃት ያስፈልጋል ስ የምንጋሽበት ያስፈልጋል ማለት ነው። ስነ ምግባር በአንድ ግለሰብ ወይም በቤተሰብ እና ከፍ ሲልም በአገር አቀፍ ደረጃ እንደ ሀገር ለህብረተሰብ ምን ማለት ነው? ምን ፋይዳ ይኖረዋል? ስነ ምግባር የሌለው ህብረተሰብ ሊከሰቱበት የሚችሉት አሉታዊ ገሮች ምን ይሆናሉ? ለአንድ ሀገር ወይም ለመልካም ዜጋ ግንባታ በመጀመሪያ ስነ ምግባር የሌለው ማህበረሰብ ሀገር ስንል ደረጃ አለው የስነ ምግባር መበላሸት ደረጃ አለው። ሙሉ የሆነ የስነ ምግባር ዝግጠት ወይም ሶሻል እንግሊዝኛ ዲኬ የሚባል ከደረስ ሀገር አይኖርም፣ ማህበረሰብ አይኖርም። ማህበረሰብ ስነ ምግባር ላይ ነው የሚገነባው። ኢትዮጵያዊ ስነ ምግባር ስንል አሁን ኢትዮጵያዊ ስነ ምግባር ማለት ስደት ይመስለኛል። ኢትዮጵያዊ ባህል ሊኖር ይችላል። ስነ ምግባር የምንለው ዋናው መሰረት የምግባር መሰረት የምንላቸው ነገሮች ለማንኛውም ማህበረሰብ መኖር መሰረት የሆኑ ናቸው። ትክክልና ትክክል ያልሆነ ራይት ኤንድ ሮንግ የሆኑ ነገሮችን መለያ ነው። ለምሳሌ በኢትዮጵያ ውስጥ ሽማግሌ ማክበር፣ ነፍሰጡር ማክበር ይሄ ባህል ነው። እነኚህ ነገሮች ከጊዜ ጋር ላይ ይለወጣሉ። አሁን ነፍሰጡር ገፍቶ ታክሲ ውስጥ የሚገባ ታገኛለን። በሽማግሌም ማይነሳ ታገኛለን። እነኚህ ግን የማህበረሰቡ መለወጥ ነው የሚያሳዩት። ይሄ ዌስተርን ወደ ሆነው ነገር ሺፍት ማድረግ ነው የሚያሳይት። ነገር ግን ማንኛውም ማህበረሰብ ሊለውጣቸው የማይችሉ ነገሮች አሉ፣ ትክክልና ትክክል ያለ ነገርን የሚለይበት። ለምሳሌ ፍትህ፣ መብትን መጠበቅ፣ የጋራ መብት መጠበቅ ኮመን ጉድስ የሚባል ሶሳይቲ፣ ማህበረሰብ የሚቆመው እነኚህ ሲጠበቁ ነው። አለመስረቅ፣ ሴት አለመድፈር ይላል ዳውን መጥ ማክበር፣ የሀገርን ጥቅም በሌላ አለመለወጥ። እነኚህ ከፈረሱ ጠንካራ የሆኑ ኢቲካል ስታንዳርድ ይሏቸዋል፣ የሥነ ምግባር ልኬት በአማርኛው። እነኚህ ነገሮች ላይ ነው ሶሳይቲ የሚገነባው። እነኚህ ከፈረሱ ሀገር ይፈሳል። የማህበረሰቡን የጋራ ጥቅም ካልጠበቅ ማህበረሰብ አይኖርም። አሁን እኛ ሀገር ያለው እሱ እንደዚህ አድርጓል። እሱ ስራ ሳይኖሮ በአንድ አመት አንድ ፎቅ ሰርቷል። እሱ አንድ ሚሊዮን ዘርፏል። እኔ ቪላ ብሰራ፣ እኔ አንድ መቶ ሺ ብዘርፍ ምንድን ነው ስትል? አየ ይሄ የራይትና ሮንግ መለያው የበጎና የመጥፎ መለያው ስታንዳርድ ተዛባ ማለት ነው። ያን ጊዜ ማህበረሰብ ሊኖር አይችልም። ማህበረሰብ ይፈርሳል። ኮመን የጋራ የሆነ ነገር እያጣሄታል እኛ አገር የምታየው ልዩነት አንዳንዱ ቢሊዮነር ሚሊዮነር ኖሮ አንዳንዱ ድሀ ሆኖ የሚበላዋቸው አለመተዛዘን ግድ የለኝም ወደ ማለት ይደርሳል። እንግዲህ ደረጃው ነው የሚወስነው። ይህ ስነ ምግባር በአንዴ ብሽጥ ብሎ እዛ ዘቅቋል የሚባለው ወይም ተጠብቋል የቱ ጋር ነው ያለው? በዘቀ ቁጥጥር እነህ ስመ ሶሳይቲው እየተፈረከረከ እየተፈረከረከ የግለሰቦች ስብስብ እየሆነ ጉልበት ያለው ጉልበት የሌለውን እያጠቃ ይሄዳል። ስነ ምግባር ይሄን ነው የሚጠብቅለት። ስለዚህ ማህበረሰብ ሊቆም አይችልም። ፋይዳ ብቻ ሳይሆን መጀመሪያ ስነ ምግባር ማህበረሰብ ለህልውናውም አስፈላጊ ነው፣ ለማህበረሰብ ህልውና። ከዛ በኋላ እሱ ላይ ሰላም ልታመጣት ትችላለህ፣ እሱ ላይ ስነ ውይይት ልታመጣት ትችላለህ። ነገር ግን አገር የሚመሰረተው ሶሳይቲ የሚመሰረተው እዛ ላይ ነው። የተደመጠበት ከሌለ፣ የጋራ ጥቅም ማስቀደም ከሌለ፣ የሌላውን መብት እና ቨርቹ ማስቀደም ከሌለ አገር ሊቆም አይችልም። ቅድም እንዳነሱት አንዱም ስነ ምግባራዊ ዝቅጠት እንደሚታይ ስነ ምግባራዊ እሴቶቻችን መጠበቅ አለባቸው የሚሉ ሁለት ዋነኛ አንኳር ነጥቦችን ጠቅሰዋል። አሁን በዝቅጠት ላይ ነው የሚባለው ስነ ምግባር በተለይም ለሀገርም፣ ለህብረተሰብም፣ ለቤተሰብም ብርቱ ጉዳት ሊያስከትሉ ይችላሉ የሚባሉት በዋነኛነት ለአብነት የሚጠቀሱ ምን ይሆናሉ? እነዛንስ ስነ ምግባራዊ እሴቶች በአንጻሩ ኢትዮጵያ ውስጥ ገነው ሰፍነው መልካም እና ጤናማ የሆነ ህብረተሰብ ለመገንባት ምን መደረግ አለባቸው? የጎደለ ወይም የተሸረፈው የሥነ ምግባር ሂደት ወይም ዝቅጠት ውስጥ የገባውን ለማቃናትና ከፍ ያለ የሞራል ደረጃ ላይ ለማድረስ ምን መደረግ አለበት ይላሉ? በተለይ በግለሰብ ደረጃ እንደ ማህበረሰብም ሆነ በመንግስት ደረጃ ወይም በቤተ እምነቶች ዘንድ። መጀመሪያ አሁን የደረስበት ደረጃ እንዴት ደረስን ነው ጥያቄው። እኔ አሁን አዲሱ ሰሞኑን የወጣ መጽሐፍ ላይ አንድ መራፋው የስነምግባር በተመለከተ እዛ ላይ ያስቀመጥኩት ነገር አለ። ምክንያቱ ምንድን ነው? በኃይለስላሴ ዘመን፣ በደርግ ዘመን፣ አሁን በህወሓት ኢህአደግ ዘመን እንዴት ነው በየደረጃው እዚህ ደረስ ነው ስንል፣ በሶስት ከፍዬ ነው የማላቸው። መጀመሪያው ምክንያቱ መንግስት ነው፣ ተቋሙ። ከዛ የሃይማኖት ተቋማት ናቸው። ከዛ ደግሞ ትምህርት። እነኚህ ሶስቱ ናቸው የችግሩ ምንጮች የስነ ምግባር። መጀመሪያ ከመንግስት ልጀምር። መንግስት እንደ ተቋም እንደ ተቋም ምን ይላል ስነ ጽሁፉ። ስነ ምግባር የሌለው በሙስና የተጨማለቁ በስልጣናት ያሉት መንግስት በምንም ተአምር ስነ ምግባር ያለው ሶሳይቲ ሊፈጥር አይችልም፣ ማህበረሰብ ሊፈጥር አይችልም። አንድ ሚኒስትር እሱ እየዘረፈ ምክትሉን ሊቆጣጠር አይችልም። አንድ አለቃ እሱ እየዘረፈ እየሰረቀ ጸሐፊው ልቆጣጠራች በተዋረድ ከላይ ያለው ሲስተም ከላይ ያለው የመንግስት አካላት ናቸው። ምንጭ ለዚህ ለኮራች ለስነ ምግባር በዘመድ ይቀጠላል። ስራ ፈተና የለም። እንደፈለጋቸው የፈለጉትን ድርጅት ያዘጋሉ። የፈለጉትን ህግ የለም። ስለዚህ በመጀመሪያ ልጆቻችን በትምህርት ያላገኙትን አሁን በኋላ ለቅሰዋለሁ። በትምህርት ያላገኙትን የሥነ ምግባር ዝቅጠት የሥነ ምግባር ትምህርት ያላገኙትን በህይወት ውስጥ እያዩ በመኖር እንዳይማሩት ያሉት በአስልጣናት ያሉት ሰራተኞች ሲቪል ሰርቫንት የሚያሳየው ስነ ምግባር የወጣ ነገር ነው። አንድም በትምህርት ቤት ያገኙትም አንድም በመኖር ከህይወት አገኙት። ስለዚህ ይሄ የመንግስት በአስልጣናት የመንግስት መዋቅር አንዱና ዋነኛው የስነ ምግባር ብልሽት ምንጭ ነው። ይሄ መስተካከል አለበት። ቀጥለ ወደ ትምህርት ትሄዳል። ትምህርት ድሮ ኃይለስላሴ ጊዜ የነበረው ፓሴጅ ተማሪ ምንባቡ ተማሪ እንዲያነብ የሚያደርግ የነከበደ ሚካኤል ጽሁፎች በረድስትና ሸክላ ቱል ሲል ጓደኝነትን ያስተምራል። እያንዳንዱ አስተማሪ መምህር የሚል ብታያቸው ሁለት ታፍ ያለው ስነ ምግባር ፋኖስና ብርጭቆ ከዛ ይመጥና ኢንቨሊሽ ሳይታወቅ ስነ ምግባርን የሚያስተምሩ ነበሩ። መረዳዳትን የሚያስተምሩ ነበሩ። ግብረ ገብነት የሚባል ትምህርት ነበረ። ድሮ ለምሳሌ ያ ግብረ ገብነት ዛሬ ኢቴክስ ተብለዋል። በደርግ ጊዜ ፖለቲካ ተብሎ ተዘጋ። ከዛ ፖለቲካ ስለ ሶሻሊዝም ማስተማሩ ተማሪው አያነብም። እነኛ ኢንተረስቲንግ የሆኑ የስነ ምግባር የሚያስተምሩ ምንባቦች በየመጽሐፉ እንጨት እንጨት በሚሉ የፖለቲካ ጽሁፎች ተሞሉ። ሕወሓት ሲመጣ ደግሞ በብሔር ብሔረሰብ ጽሁፎች ተሞሉ፣ ጎሳ ጽሁፎች ተሞሉ። ሲላ ተባለ ስለንስሙ ኢቲክስ የሚባል ትምህርት ይሰጣል። አሁን ስነ ምግባር የሚያስተምር ነገር ግን የውሸት እንደተባሉት፣ ተማሪዎቹ ያውቃሉ የውሸት እንደሆነ። እሱም የሚያስተምረው ፖለቲካ ነው። ስለ ብሄረሰቦች መብት ነው። ስለ ምግባርን አይተካም። ስለ ዲሞክራሲ፣ ስለ ጋራ ጥቅም ያወራል። ነገር ግን ተማሪዎቹ እየሳቁ ነው የሚያዳምጡት። ከክፍል ውጭ ምን እንዳለ ያውቃሉ። ስድስተኛ አምስተኛ ክፍል ተማሪዎች ምን አይነት መንግስት እንዳለ ያውቃሉ። እና አስተማሪዎቹ ለማስተማር የሚሸማቀቁበትን ፋክት ነው የሚያስተምሩት። ምክንያቱም ስለሌለ አሁን ትምህርቱ ስነ ምግባር የሳንጽ በቤተሰብ ደረጃ ነው የሚጀምረው። ትምህርት በቤተሰብ የሥነ ምግባር ሞራል አለ። ተቀባይነት ያላቸውንና የሌላቸውን የሚለዩበት በቤተሰብ ትምህርት ቤት ውስጥ ደግሞ ሶሳይቲው ወይም ማህበረሰብ የሚቀበላቸውንና የማይቀበላቸውን የሚለዩበት፣ ማድረግ የሚገባቸውንና የማይገባቸውን የሚለዩበት የሥነ ምግባር ትምህርት መሆን አለበት። የጋራ ጥቅም ለሶሳይቲ የሚቆሙበት የሚያውቁበት ዩኒቨርሲቲዎች ውስጥ የሚሰጠው ትምህርት ደግሞ በተለይ ሕክምናና ህግ ነው የተለመደው። ይሄ በየዩኒቨርሲቲ ይሰጣል። ብዙ ዩኒቨርሲቲዎች የስነ ምግባር ሙያው የሚጠይቀውን ስነ ምግባር ሐኪም ስትሆን ምን ማድረግ እንዳለ እንደሌለብህ እንዳለ ለ የህግ ስትሆን ምን ማድረግ እንደሌለብህ። እነዚህ ምክንያቱም የተለየ ስነ ምግባር የሚጠይቁ ናቸው እነዚህ ሙያዎች። በዩኒቨርሲቲም ብዙ አይነት ይሰጣሉ። ቀጥሎ በየመስሪያ ቤቱም ይሰጣሉ። በአራተኛ ደረጃ እነኚህ ኢቲካል ኮድ የሚባሉት ለምሳሌ ገቢዎች ስትሆን ምንድን ነው የተለየ መስሪያ ቤቶቹ ለወስ ለአስራ አምስት ቀን ይሰጣል። ጤነኛውን አገር ውስጥ አንድ ስራ ስገባ ኢቲካል ኮድ የስራውን ኢቲካል ኮድ ይሰጣል። እነኚህ በቤተሰብ ውስጥ የሚሰጥ የስነ ምግባር ትምህርት አለ፣ በሶሳይቲ ሀይስኩል ውስጥ የሚሰጥ አለ። በዩኒቨርስቲዎች ቅድም እንዳልኩ እንደ ህግና በተለየትም ሀገር ህግና ዶክተሮች የህክምና ስራዎች ላይ ይሰጣል። ከዛ በኋላ ደግሞ በየመስሪያ ቤቱ የሚሰጥ ኤቲካል ኮድ አለ። እነዚህን መማር አለባቸው። ስራ ማለት አሁን ህዋት ኢህአዴግ ያደረገው ተጠያቂነት ማለት ተጠያቂነት ተጠያቂነት ስነ ምግባር አያመጣም። ተጠያቂነት ምናምን እየተባለ በየመስሪያ ቤቱ በር ላይ እነዚህ የሚለጠፉ ነገሮች አለ። ተጠያቂነት እኮ እንደ ህግ ማለት ያተነገጠውን ማሰሪያ ነው ወይም መጫ ነው እንጂ ስነ ምግባር ማምጫ አይደለም። አንደኛ እኔ ስራ ላይ ስሰማራ ብጠይቀኝ ወይም በስነ ምግባር ተጠያቂነት ብትለኝ፣ ስነ ምግባር ሲወጣ የምትቀጣበት መንገድ ነው እንጂ የምታስተምርበት አይደለም። ተጠያቂነትን ማስፋንና ስነ ምግባርን ማስተማር በጣም በጣም በጣም ይለያያሉ። ተጠያቂነት ካለም ተጠያቂነትም የሌለም ያለ መኖር ነው። ስነ እንደሚታወቀው ኢትዮጵያ በውጭም ሆነ በሀገር ውስጥ እንደዚሁ የሚታየው ወይም የምትገለጠው የሃይማኖት ሀገር ወይም በርካታ የሆኑ አማኞች በክርስትናም በእስልምናም ሆነ በሌላው ዘርፍ እንዲሁ የእምነት ሰዎች ያሉባት ሀገር ተደርጎ ነው የሚቆጠረው። ይህ አማኞች ባሉበት ፈርሃ እግዚአብሔር ሰፍኗል ተብሎ በሚነገርበት ሀገር ውስጥ አንዱ የሃይማኖት ትልቁ አስተምህሮት ግብረ ገብነት ወይም ስነ ምግባር ጋር የተያያዘ ነውና ይህ ባለበት ሀገር ይህ እንዴት ጎድሎ ተጠቅመው ለሥነ ምግባር ዝቅጠት ተዳረገ ይባላል። ሁለቱ ነገሮች እርስ በርሳቸው የሚጋጩ አይሆንም ወይ ነው? ወይስ የሃይማኖት ወይም የእምነት ቤቶች ስነ ምግባራቸው ተሸርሽሯል፣ ሞራል ልዕል ናቸው ወይም ብቃታቸው በቦታው የለም ማለት ይቻላል? መጀመሪያም ሶስት ምክንያት ናቸው ስል ትምህርቱን፣ መንግስትንና ሃይማኖትን። አሁን ያልከው ሃይማኖትን በተመለከተ ልነገር የነበረው ነው። በመጀመሪያ ደረጃ ኢትዮጵያ እንዳልከው ብዙ አማኝ አለ። እነ ክርስትና ና እስልምኖች አሉ። ወያኔ ሲገባ የተደረገው ምንድን ነው? አንደኛ አቡን ተደርገው የተሸሙት የተቀመጡት ሲኖዶሱ የተመረጡ አይደሉም። በፊትም ከኢትዮጵያ ውጭ በነበረው የተወገደና ክፍፍል የነበረ በሲኖዶሱ ተቀባይነት ያልነበረው ነው። በዚህ ምክንያት በሀይማኖት ተቋማት እና የሀይማኖት መሪዎችና በአማኙ መካከል ክፍተት ተፈጠ መሪውን ኢንስቲቱሽንን የሚያወግድ ሆኗል። ምእመኑ ይሄዳል፣ ጸሎት ያደርሳል ከእግዚአብሔር ጋር እንደ ኢንስቲትዩሽን ይሄን የምትለውን ይው የሥነ ምግባር ዘጠቱን የሥነ ምግባር ማምጣቱን ሃይማኖት ተቋማት እንደ ተቋም የሚጫወቱት ሚናሉ ያ ለነሱ ያዝጋል፣ ይሄዳል፣ ይጸልያል። እነሱ ግን ማስተማር የዘገነት ወይም ሙስሊም ቢሆን የእስልምናም ተግባር ያስተምራል፣ አይነት ኖርማል ሲሆን በኖርማል ሰርከምስተንስ አሁን ግን እነሱ አንደኛ እንዳ ይኸው መንግስት ተማሪዎችን ወይም የሰላማዊ ሰልፈኞችን ሲገድል መንገድ ላይ ባለፉት ሀያ ሰባት ዓመታት የሃይማኖት ተቋማት መሪዎች አንድ ቦታ ተሰብስበው መንግስትን ከማውገዝ የሚመሩበት መጽሐፍ የተከበረ መጽሐፍ ቅዱስ መጽሐፍ ቅዱስ ቁርአን የሚለውን ከማለት እና መንግስትን አትክበል ከማለት ይልቅ ልጆቻችን ሰብስቡ እያሉ የሚናገሩ ነበር። የሚናገሩ ነበር። በዚህ የተነሳ ነው እንደዛ የሆነው። ሮላቸውን በፍጹም አልተወጡ። ቤተ ክህነት ወይም ደግሞ የእስልምና ተቋማት፣ በዛ የተነሳ የሚሰማቸው አጡ። ተቀባይ የእነሱን ትክክለኛ ትምህርት ወደ ታች አላደረሱ። መንግስት መደገፍ ጀመሩ። የሚሰሩት ስራ ብታይ፣ ተቆጣጣሪ ጠፋ። ለምሳሌ አሁን በምሳሌ እናነሳ፣ የሚያቋቁሙት ትምህርት ቤት ለድሃ ነው ለሀብታም በውድ ገንዘብ ሱቅ ዙሪያውን አዲስ አበባ ብትሄድ ቤተ ክርስቲያኑ ነው ኢሚሊዮን ያከራያሉ። ወይራስ ገጠር ውስጥ ደግሞ የኦርቶዶክስ ቤተ ቤተክርስቲያናት ጣራቸው ዝናብ እያፈሰሰ የሚበሰብሱበት ነዋይ ቅዱሳት አሉ የተቀመጡ፣ ያንን እንኳን መስራት አይችሉም። ሶ ይሄ ከላይ ያለ መሆኑ ይህንን ሲመለከት ተወና እምነቱ ላይ ሄደ። ስነ ምግባር ማስተማሪያ የነበረባቸው ናቸው። አሁን ሌላው ቀርቶ በሃይማኖት ሰበብ ሰው ላይ የሚፈጸም ክፍ አለ። ወደ ደቡብ ብትሄድ ወደ አዋሳ ምናምን እና ደቡብ ብትሄድ ነብይ ዳሸን ፈልቶ ድንኳን አድርጎ ማጭበርበር የሚባል ሬሳ አስነሳለሁ እያሉ ሀይላንድ እስከ ሺህ ብር ሲሸጥ መንግስት ኢንተርፊል ማድረግ አለበት። ይሄ ወንጀል ነው፣ ከሃይማኖት አልፏል። መድኃኒት አተዋጡ እየተባለ በጸሎት ትድናላችሁ እያለ አማኝ እንኳን ቢመጡ የእግዚአብሔር እጅ የሚመጣው በሰዎች ነው። ይህንን ነው የሚያምር ሶሳይቲ መድኃኒት አተዋጡ እየተባለ መድኃኒታቸውን እያቆሙ ሰዎች እየሞቱ ነው። በዚህ በነቢዩ የተጠሉ የላቸዋል እየተባለ ይሄ ወንጀል ነው። እንዲህ አይነት ሸፍጥ በሃይማኖት ሲሰራ ሀይማኖት ተቀባይነት እያጣሄዳል። አንዳንድ ጊዜ መንግስትም ኢንተርፌር ማድረግ አለበት። ስለዚህ ተሰሚነታቸው ሰው ከላይ ያሉትን መሪዎቹን የተቋማትን ተወና በአብዛኛው ወደ ጸሎቱ ወደ ጾሙ በሚያምኑበት መንገድ ሆነ። አሁን ሃይማኖት በዚህ ከለውጡ ጋር የተለወጠ ነገር አለ። አይሆፕ ልጆቹን ከታች የማስተማር አንዳንዴ እኮ ቤተ ክርስቲያን ውስጥ ለድሀና ለሀብታም እራሱ አንድ አይነት ስታት አይደረግ። እንደ ሰው የኢየሱስን ስራ ነው ወይ ምሳሌ የሚያደርጉት? ኢየሱስ ለምሳሌ በመጽሐፍ ቅዱስ ውስጥ በሃይማኖት ውስጥ እግዚአብሔር ሰዎችን ከኃጢአት ያነጻበት መንገድ ብቻ ሳይሆን ኑሮ በምድር ላይ ተኖሮ ምሳሌ እንዲሆን ነው። የሃይማኖት ምሳሌ ነው። የእሱን ደግነቱን በሱ ነው፣ ሩነቱን በሱ ነው። ደዌዎችን አለመጸየፍ፣ የታመሙትን አለመጸየፍ፣ መፈውስ በሱ ነው። ይህን ያደርጋሉ ወይ? የእሱን ህይወት ምሳሌ ምሳሌ ያደርጋሉ ወይ የሀይማኖት አባቶች? ይሄ ባለመሆኑ ሀይማኖት ተፋታ ከማኝ ጋር ሮሉን በስነ ምግባር ሳይጫወት ቀረ። በእነኝህ ሶስት ምክንያቶች የተነሳ ነው ዋናነት ወደ ታች ወርዶ የስነ ምግባር ብልሽት የመጣው በመንግስት ተቋማት ስርአተ ትምህርትና በሃይማኖት ተቋማት የተነሳ ለማስተካከል ምን መደረግ አለበት ላልከኝ እነኝን ሰዎችን ወደ ነበሩበት መለስ ከነበሩበትም የተሻለ ማድረግ ያስፈልጋል የመንግስት ተቋማት ምሳሌ ሊሆኑ ያስ የመንግስት ባለስልጣናት በስነ ምግባራቸው ምሳሌ ሊሆን ይገባል ምሳሌ ሊሆን ይገባል አሁን ከህወሓት ኢህአዴግ ባለስልጣናቶች ውስጥ ስንቶቹ ናቸው ትዳር እንዳላቸው የምናውቀው? ቀላል ይመስላል። ስንቶቹ ናቸው ልጆች እንዳላቸው የምናውቀው? ይህም ቀላል ይመስላል። ቀላል አይደለም። ለሶሳይቲ የሚሰጡት ምሳሌ ከባድ ነው። ትልቅ ስንት ዓመት የሰሩ የኢህአደግ ባለስልጣናትን እስከ ጠቅላይ ምክትል ጠቅላይ ሚኒስትርነት ሄዱ ሰዎች ብታይ ሚስት አላቸው ትዳር አላቸው የላቸውም ነው የሚለው ሶሳይቲ ትራንስፓረንት ሆነው የዚህም ፋሚ አሁን ለምሳሌ ዶክተር አብይ ወደ መድረክ ሲመጣ በመጀመሪያ ልጆቹ ልጅ ሆነ መጣ አየህ፣ ምሳሌ ይሆናል። የትዳርም የስብዕና የለሶሳይቲው ለልጆቹ ለወጣቶች ለሚያድጉት ምሳሌ ይሆናል። እንዲህ አይነት ትዳር እንዲህ አይነት ስታብል ሲያድጉ ይሄን አይነት አላቸው ወይ አታውቅም ሶ ይሄ የመንግስት ባለስልጣናት ባኗኗራቸውን በስነ ምግባራቸውን ምሳሌ ሲሆኑ፣ የሃይማኖት አባቶችን እንደዚህ ሲያስተምሩ፣ ስርአተ ትምህርቱ ስነ ምግባራዊ እሴት ላይ የሚገነባት ሲሆን የገባንበት ካለው የስባት ችግር ልንወጣ እንችላለን። ቅድም ከጠቀሱት በመንግስት ተቋማት በስርዓተ ትምህርትና በሃይማኖት ተቋማት የዚህ አይነት ስነ ምግባር፣ የሞራል የበላይነት በተሸረሸረበት ሁኔታ ውስጥ ግለሰቦችና ወይም ቤተሰብ ለሀገርም ለህብረተሰብም ሲባል ምን ማድረግ አለባቸው? ወላጆች ለልጆቻቸው በምን መልክ አራያ ሊሆኑ ይገባል? ልጆችስ ከወላጆቻቸው ምን አይነት ትምህርቶችን መቅሰም ያሻቸዋል ይላሉ? ለቤተሰብና ለግለሰብ ያለዎት ምክረ ሀሳብ ምን ይሆናል? ይኸውልህ አሁን እኛ እሱንማ፣ ድሮ ተረቶች አሉ። ተረት አለ። የእናባባ ተስፋዬ ተረት አለ፣ በቴሌቪዥን የሚተላለፍ እሱ። ወላጆችን ያግዛሉ፣ ወላጆችን ያስተምራሉ፣ ተቀባይነት ያለውንና የሌለውም። አሁን የህጻናት ፕሮግራም ተብለው የሚመጡትን እየዞሩ ስነ ምግባር የሚያስተምሩ ሳይሆን ልጆቹን በቶምና ጄሪ እያስሰነደቁ የልጆቹን ፕሌዠር ወይም ደስታ፣ ያንን ደስታ፣ የልጆቹን ደስታ፣ የህጻናትን ደስታ ከቁም ነገርም ጋር ከስነ ምግባርም ጋር ማድረግ ትችላለህ። ያ ግን ማሰብ ይጠይቃል። ዝም ብለህ ቶምና ጀሪን የምትገለበት ከሆነ መጽሐፉም እሱን የምታትም ከሆነ ቴሌቪዥን እሱን የምተረጉም ከሆነ አይሆንም። አንደኛ፣ ሁለተኛ ቤተሰብ ማስተማር አለበት። ምንም መስበት ብቻ አይደለም መኖር አለበት። ቤተሰብ ምን ማድረግ አለበት? በኖሩ ነው። ኑሮ እኔ የዛ ንግግር ላይ እንዳልኩት አታጭስ እያለ አባት ሲጋራውን ወደኋላ ይዞ ደብቆ የተለኮሰ ሲጋራ ልጆች እንዳጨስ የሚሞክር ከሆነ በኪሱ ፓኬት ይዞ የሚመክር ከሆነ አይሆን። ልጆች እኮ ያውቃሉ። ኬት ያመጣው ደግሞ ዙ ይላሉ። አማቁ አይምሰልሽ። አሁን በእኛ ዘመን አይደለም፣ ፈጣን ነው ኢንፎርሜሽን፣ መረጃ። አንደኛ እራሳቸው ወላጆች በመኖር ምሳሌ መሆን አለባቸው። ከዛ ደግሞ በዘለለ መገሰጥ አለባቸው። ያለዛ ግን ፕሮፓጋንዳ ነው የሚሆኑ። እነሱ እያመሹ እየገቡ እነሱ ቤት ውስጥ እየተሰዳደቡ ልጆች የሚስትና ባል ቤት ውስጥ እየተሰዳደቡ ልጆቻቸውን አትሰዳደቡ ሌሏቸው ነው። በመጀመሪያ ደረጃ ወደ ውስጥ አይተው የነሱን አኗኗር ተቀየሩ። እንግዲህ በየቤቱ እንደዚህ አይነት ነገር ከተወሰደ ሶሳይቲ ሊቀየር ይችላል። ነገር ግን ኃላፊነት ልጆቼን እመክራለሁ ብሎ አንድ አባት መጥቶ ከሌሊቱ አራት ሰዓት ከተኙበት ሞቅ ብሎት መጥቶ እየቀሰቀሰ የሚመክር ከሆነ ጭራሽ ጥፋት ነው። በመኖር ነው። ስለመግባር ቤተሰብ ሊያሳይ የሚገባው ለልጆቹ ልጆቹ ከምትነግራቸው የበለጠ የምታደርገው ነው ያሉ የምታደርገው ነው ያሉ። እድሜ ልኩ መጽሐፍም ይዞ የማያጡት አባት መጽሐፍ አንብቦ ይህ ልጆቹ አይሆንም ይሄንን ሲሆን ነው ሰው። በመኖር ነው ማስተማር። እያንዳንዱ እንዲህ አይነት ኃላፊነትን መወጣት አለበት ቤት ውስጥ ከዛ በኋላ ያልኩ የማህበረሰቡ ድርሻ ነው። በማህበረሰቡ አንድ ላይ ነው የምትወጣበት የሥነ ምግባር አንድ ቤት ብቻ ሁን የሚወጣበት አይደለም። ያ ቤት የሚኖረው ማህበረሰቡ ውስጥ አንተ እንደፈለግከ አርገ ልጆችን ጥሩ አርገህ በሥነ ምግባር ገንብተህ ብታሳድግም ወጥተው የሚገቡት ማህበረሰቡ ውስጥ ስለሆነ የማህበረሰቡ አስተሳሰብ ልኬት የተበላሸ ከሆነ አንተ የበስነ ምግባር ያነጽካቸውን ልጆች ይጎዳሉ። በስነ ምግባር አነጸህ ጎበዝ ያረካቸው ተማሪዎች በአድሎ በዘመድ በጉቦ ስራ የሚያዙበት አለም ውስጥ ቦታ የላቸውም። አንደኛ ችሎታ ቢኖራቸውም ጉቦ አይከፍሉም። አንተ ጉቦን እንዲጸየፉ አድርጋ አሳድጋቸዋል። ገንዘብ አይከፍሉም፣ በዘመድ አይሰሩም። ሶ ቪክቲም ይሆናሉ። አየህ ቪክቲም ይሆናሉ። ሶሳይቲው ካልተለወጠ እነኛ ሰዎች ቪክቲም ይሆናሉ። እዛ ላይ መስራት አለብን። ሶሳይቲ መለወጥ አለበት አስተሳሰቡ መሰረታዊ ስነ ምግባር ልኬት መለወጥ አለበት። እዛ ላይ ነው አስቀድሞ መስላል የሚያስፈልግ። ከዛ ቤተሰብ ቅድም እንዳልኩ በመኖር ልጆችም ማሳየት አለብን። ዶክተር በድሉ ዋቅጅራ፣ ደራሲና በአዲስ አበባ ዩኒቨርሲቲ የቋንቋና ስነ ጽሁፍ መምህር፣ ስለ ቃለ ምልልሱ እናመሰግናለን። እኔም በጣም አመሰግናለሁ። ስ እያደመጡ የነበረው የኤስ ቢ ኤስ አማርኛ ፕሮግራምን ነበር። የፕሮግራሙን ቀጥታ ስርጭት ሰኞና አርብ ምሽቶች ያድምጡ። እንዲሁም ድረገጻችንን በመጎብኘት ኦን ዲማንድ እና በኤስቢኤስ ራዲዮ ሞባይል አፕ ማድመጥ ይችላሉ። ድረገጻችንን ኤስቢኤስ ዶት ኮም ዶት ኤዩ አምሃሪክን ይጎብኙ። ቴል አስ ዋት ዩ ቲንክ ላይክ አስ ኦን ፌስቡክ ኦር ፎሎው አስ ኦን